የወጣቶች ዓለም የዘንድሮን የዓለም ዋንጫ ውድድር አስተናጋጅ ሀገር ቀጠር የሰራተኞችን መብት ሳታከብር ከውጭ ሀገር የመጡ ሰራተኞችን ጉልበት በዝብዛለች በሚል በተለይ በአውሮፓውያኖች ከፍተኛ ትችት ተሰንዝሮባታል። ቀጠር የዘንድሮን የዓለም ዋንጫ ውድድር እንድታዘጋጀ የተወሰነው እንደ ጎርጎሪስ አቆጣጠር በ2010 ዓ.ም ነበር። ከዚያን ጊዜ አንስቶ ሀገሪቱ አስተናጋጅነቷን በገንዘብ እንደገዛች የሰራተኞችንና የሰብአዊ መብት አታከብርን በሚል ስሟ በተደጋጋሚ ተነስቷል። በዚህ በጀርመን የዘንድሮ የዓለም ዋንጫ ከመጀመሩና ከተጀመረ ጊዜ አንስቶ ከእግር ኳስ ስፖርታዊ ጉዳዮች ይልቅ ተሳታፊ ብሔራዊ ቡድኖችና ተጫዋቾቻቸው ቀጠር ታደርሳለች ያሉትን የሰብአዊ መብት ጥሰትን በተለያየ መንገድ መግለጻቸውን የሚያሳዩ ዘገባዎች ጎልተው ነበረ። አንዳንዶች ተጫዋቾቹና ስፖንሰር አድራጊዎች በቀጠርና የዓለም አቀፉ የእግር ኳስ ፌዴሬሽን ወይም ፊፋ ላይ ይበልጥ ጫና መፍጠር ይችሉ ነበር እያሉ ሲተቹ፣ ሌሎች አውሮፓውያን ድርብ ሞራላቸውን ሊተዉና እግር ኳሱ ላይ ብቻ በማተኮር የአገሪቱን ደንብና ባህል ሊያከብሩ ይገባል ሲሉ ይከራከራሉ። ጥበበ አለም ፀሐይ ለዓለም ዋንጫ ዝግጅት የስራ ዕድል አግኝቶ ከኢትዮጵያ ወደ ቀጠር የሄደው ከሰባት ዓመት በፊት ነው። እዚያም የተለያዩ የግንባታ ማሽኖች ኦፕሬተር ሆኖ ሲያገለግል ቆይቷል። በአሁኑ ወቅት በቀጠር ያለውን ድባብ እንዲህ ሲል ይገልጸዋል። ስቴዲየም መግባት የማይችሉ የተለያየ ሀገር ዜጋ በዚህ በኮንስትራክሽኑ ላይ ወይም በተለያየ ዘርፍ እዚህ ይኖሩ የነበሩ ኢትዮጵያኖች በቅርበት እንዲያዩ በየቦታው ስክሪን አዘጋጅተዋል። ትልቅ ሞሎች አካባቢ፣ በመናፈሻዎች፣ በመዝናኛዎች ኢቨን፣ እኔ አሁን በምኖርበት ኮምፓውንድ ውስጥ ትልቅ ስክሪን በማዘጋጀት ሰው በቅርበት እንዲመለከት ይሄን ነገር አድርገዋል። ከዛ በተጨማሪ ደግሞ ለህዝብ የተለያየ ፌስቲቫሎች እንዲዘጋጁ በየጀልባ መዝናናት ሰሞኑንም ከሁለት ሶስት ቀን በፊትም የተለያዩ ሀገሮች እንደ ባዛር የራሳቸውን ባህል የሚያስተዋውቁበት እንደ ባዛርም ተዘጋጅቶ ነበረ። ለሚመጡት እንግዶች ትልቅ አቀባበል እያደረገ ነው። ይሄ ነው እንግዲህ ያለው። ጥበበ ከኢትዮጵያ ከወሰደው የቆጵሮስ ና የግሪክ ድርጅት ጋር የነበረውን ውል ጨርሶ በአሁኑ ሰዓት ኢንፍራሮድ በተሰኘ ሀገር በቀል ድርጅት ተቀጥሮ እየሰራ እንደሆነ ገልጾልናል። ቅጥር የዓለም ዋንጫን እንድታዘጋጅ ፊፋ እድሉን ከሰጣት ጊዜ አንስቶ የአውሮጳ መገናኛ ብዙኃን የሚያወጡትን ዘገባዎች ተከታታይ ያለው የሚለው ጥበበ ከሰብአዊ መብት ጋር በተያያዘ የወጡት ዘገባዎች ና የግል ተሞክረው የሚቃረኑ እንደሆነ ነው የገለጸልን። በእኔ እይታ ነው። ምክንያቱም ሌላው ከሌላው አረብ ሀገር በተሻለ ነው። ዜጎቿ ጥሮች ናቸው። የሀገሩ የፍትህ ስርዓቱ ሀገሪቷ ላይ ህግ ጠብቀሽ ከሰራሽ ማንም የሚነካሽ የለም እና እስካሁን እዛ የሰብአዊ መብት ጥሰት እኔ አላየውም በግሌ ማለት ነው። ነገር ግን አንዳንድ ኮምፕሌን የሚያቀርቡ ሰዎች አሉ። ማለት አንዳንድ ድርጅቶች የሰራተኛ መብት አያያዛቸው ትንሽ ወረድ ያለ ነው። ነገር ግን ሀገሪቷ ከሴፍት ጀምሮ ለማሽነሪዎችም ለቀን ሰራተኞችም ለሁሉም ሕግ አላት እና በዛ ሕግ መሰረት ድርጅቶቹ የሚተዳደሩበት ሕግ እስካወጣች ድረስ ድርጅቶቹ ናቸው ተጠያቂ። መብትሽን ሳያከብሩ ሲቀር ክሱ ወደ ፍርድ ቤት በመውሰድ የፍርድ ሂደቱ አመርቂ ነው። እንግዲህ እኔ እስካየሩ ድረስ ሌላዋ አስተያየቷን ያካፈለችን ኢትዮጵያዊት ሊና አደም ትባላለች። ሊና ኑሯን በድሃ ካደረገች አስር ዓመታት ተቆጥሯል። በቤት ሰራተኝነት ስራ ወደ ቀጠር እንደሄደች የገለጸችልን ሊና ሀገሪቷ ላይ ሌላም የፈለገችውን የስራ እድል እንዳገኘች ገልጻልናለች። በአሁኑ ሰዓት በአንዱ የዓለም ዋንጫ ስቴዲየም ውስጥ የሚገኝ ከቀረጥ ነጻ ሱቅ ውስጥ ተቀጥራ ትሰራለች። ላይክ እንደ ዲቲ ፍሪ አይነት ነገር ካምፓኒያችን አሸንፎ እዛ ውስጥ ከተመደቡት ሰላሳ ስድስት ስታፎች ውስጥ አንዱ ሆኜ ነው የሚሰራው። ቲሸርቶች እንሸጣለን፣ ሽካርዞች፣ የዋንጫ ሴቶች፣ የትኬት ሴቶች፣ የተለያዩ ነገሮችን እንደዚህ ኳሶችን ምናምን ማለት ነው። እስካሁን ለተለያዩ ድርጅቶች ተቀጥራ ትሰራ እንደነበር የገለጸችልን ሊና አሁንም ይሁን ከዚህ ቀደም ከሰራተኞች መብት ጋር በተያያዘ በግሏ ምንም አይነት ችግር ገጥሟት እንደማወቅ ነግራናለች። እኔ በህጋዊ መንገድ በአንድ ካምፓኒ በደሞዝ ተስማምተን የገባሁት መስሪያ ቤት ነው። ሁሉም እንዳመጣጡ ይለያል፣ እንደዚህ አገዛዝሽ ይለያል ስራው ማለት ነው። እነሱ አሁን የመጡበት ከሀገሪቷ ከዛው ካሉበት ሀገር በኮንትራክት ተደርገው ነው። እንደዛ ስትደረጊ ደግሞ ደሞዝሽ የወረደ ነው የሚሆነው። አይከፈላቸውም ላይ ይከፈላቸዋለም ላይ ሹሮኔ ልናገራችንም አላየሁም፣ እሱን ማለት ነው ግን በደሞዝ ደረጃ ሁሉም ይለያያል። ሊያመጣጥሽ የቪዛ አገዛዝሽ፣ ሁኔታው ደሞዙም ይለያያል። ተገኝ ዳና ልክ እንደ ጥበበ ለስራ ወደ ቀጠር ሄደው ከሰባት ዓመት በፊት ነው። ይህንንም የስራ እድል ያገኘው ኢትዮጵያ ውስጥ በመንገድ ስራ ተቀጥሮ የስራ በነበረ አንድ የግሪክ ድርጅት አማካኝነት እንደሆነ ገልጾልናል ጣርማ አዲስ አበባ ጅማ መንገድ ሲሰራ የነበረ ካምፓኒ አለ። ስለሰራው ያ ካምፓኒ ደግሞ እዚህ ስራ ስላሸነፈ መቶ ከሀገር መቶኛ ነው የወሰደው ማለት ነው ወደ ሁለት መቶ ምናምን ሰራተኛ ነው የመጣ ነው ማለት ነው። የሶስት ተሞክሮ ምን ይመስላል? እንግዲህ እኔ እንዳየሁት ከሆነ ሰው ተነጋግሮ በመጣው በራሱ ደሞዝ በተዋዋለው ውሉ መሰረት እንግዲህ ይከፍላሉ። ብዙ የሆነ ነገር እኔ እንግዲህ አላየውም እስካሁን ድረስ ሴ መሰለች በተለይ እዚህ ሀገር ከዚህ ከግንቦት ጀምሮ እስከ መስከረም ድረስ በቃ አደገኛ የሆነ ሙቀት ነው ያለው። እና በዛን ሰዓት ምናልባት ይሄ የልብ በኬዝ ስኳር አንዳንድ አንዳንድ በሽታ ያላቸው ሰዎች ሊወርቁ እና ሊሞቱ ይችላሉ። ምናልባት ያን ያ ምናምን አጋንደው ሊሆን ይችላል። ብቻ አላውቅም። እንደዛ ነው። ተገኝ እንደሚለው ቀጠር ውስጥ ዝቅተኛ ከሚባለው የቀን ስራ አንስቶ እስከ ስታዲየም ዲዛይን ማውጣትና በፕሮፌሰርነት የዩኒቨርሲቲ መምህር ሆኖ እስከ ማገልገል በከፍተኛ ስራ የተሰማሩ በብዙ ሺህ የሚቆጠሩ ኢትዮጵያውያን ቀጠር ውስጥ ይኖራሉ። ቁጥራቸውም እስከ 25 ሺህ ይደርሳል ይላል። እሱም ሆነ ሌሎች ኢትዮጵያውያን በኢኮኖሚ በጣም ተጠቃሚ እንደሆኑ ነው የነገረን። በጣም ተጠቃሚ ነን እንጂ ምን ይሄ አይጠየቅም። ለምን አሁን ከራሴ ከራሱ አሁን ከራሴ ነው ሳያው ራሱ ተጠቃሚ ነን። ለምን አገሪቷ ማለት የእነሱን ባህልና ወገ ሃይማኖቶችን ጠብቀሽ ከሰራሽ በጣም ጥሩ ሀገር ናት። ሁሉም ነገር ለምሳሌ አሁን እኛ አረብ ሀገር ምናምን ድሮ ሲባል ወይ አረብ አልተማረ ምናምን ይባላል። ይሄ ሀገር ልክ አውሮፓ በዩ በቃ እያንዳንዱ ነገር ምናልባት አየር ንብረቱ ትንሽ ያው በረሃማ ስለሆነ ሞካ ስለሆነ ካልሆነ በስተቀር ምንም የሚጎል ነገር ምንም እንትምል ነገር የለም ለአንተስ ወደፊት እንዴት ይቀጥላል እዛው ቀጠርቆ ቆይተ ትሰራለህ ወይስ ስራህ አብቅቷል አሁን ወደ አገር ቤት ትመለሳለህ እንዴት ነው የሚቀጥለው እኔም እኔ የመጀመሪያ መጥቼ ያልኩት ካምፓኒ የአውሮፓ ካምፓኒ ነው የግሪክ ነው ስራውን ጨርሶ ሄዷል የመጀመሪያ አግሪመንቱ ማለት ነው እና አሁን እኔ ሌላ ካምፓኒ ቀይሬ፣ አሁን እየሰራው ነው። በዚህ ሀገር መንግስት በሰጠው ፍቃድ መሰረት ሌላ ካምፓኒ ተዛውራችሁ መስራት ትችላላችሁ ተብሎ በዛ መሰረት አሁን እየሰራው ነው ያለት። ወደፊትም ያው እግዚአብሔር ካለ እሰራለሁ ብዬ አስባለሁ። በዓለም ዋንጫው ምክንያት ወደ ቀጠር የመጣው ጥበብም ቢሆን የስራ ፈቃዱን አራስሞ በቀጠር ለመቆየት ወስኗል። ኳታር ይሄን አለም ዋንጫ ስታዘጋጅ ያላት ስራ የስቴዲየሙ ብቻ አይደለም አሁን አለም ዋንጫውም ቢያልቅም ብዙ የሚሰሩ ስራዎች አሏት ምክንያቱም እቅዳቸው በሁለት ሺህ ሰላሳ ትልቅ የቱሪዝም ማድረግ አንፃር ነው አላማ አንግበው የተነሱት ስለዚህ ስራው ቀጣይነት አለው ግማሹ ወደ ሀገሩ የሚፈልግ ያልፈለገ ደግሞ እዚሁ ካምፓኒ ቀይሮ የመስራት እድሉ አለ ሊያም ብትሆን ከአለም ዋንጫ በኋላ ቀጠሪ መቆየት አላማ አላት እግር ኳሱ ለበርካታ የሀገሯና የውጭ ዜጎች የስራ እድል እንደከፍተ የምትናገረው ሊና ከ250 እስከ 500 የቀጠር ሪያል ወይም እስከ 7000 ብር በቀን ገደማ ቀጣሪ ድርጅቷ ከፍሏቸው በአሁኑ ሰዓት አብረዋት የሚሰሩ ሰራተኞች እንዳሉ ገልጻልናለች። ቀጠር የሰራተኞች መብትን ብቻ ሳይሆን የሴቶችን መብት አታከብርም በሚል ትተቻለች። ሊና በሴቶች መብት ላይ የሚነሳውን ወቀሳ በከፊል ብትረዳም የሀገሪቷን ሕግ ማክበርን ታስቀድማለች። ካታር በሸርአ የምትተዳደር ሀገር ናት። የምኖረው የሀገሩ ህግ እስከፈቀደልኝ ድረስ ነው። መኖርና መስራት ስለምፈልግ የሀገሩን ህግ አከብራለሁ። መጣፍ የሌለብኝ ነገር አልጠፍም። ይኸው እንግዲህ ይህን ሁሉ አመት ስኖር ከሀገር የበለጠ ነፃነት አለኝ። ነፃነት በጣም ይሰማኛል። ፋርማሲ፣ ሴት ቅድሚያ ለእኔ ነው የሚሰጡኝ፣ ሴት በመሆኔ። በሸርአ የምትተዳደር ሀገር ስለሆነች እርግጥ ነው መከበር አለበት፣ ህጉም ማክበር አለብሽ። ስለዚህ ተሸፋፍነሽ ነው የምትወጪው? አይደለም እንደ ልቤ ነው የምወጣው ግን ቦታዎችን ማወቅ አለብሽ። ምን ቦታ ምን አለ ማለት አሁን ሞል ውስጥ ቁንጣ አድርጌ አልሄድም፣ ግን አንዳንድ ፋይስ ስታሮች ብትሄጅ በቁንጣም በስዊሚንግ ውስቱን በምን ብትሄጅ የሚናገርሽ የለም። እኔ ግን ለሴፍቲ አላደርገውም። ሊና ተቀጥራ ከምትሰራው ስራ ውጪ የኢትዮጵያ ባህላዊ ልብሶችን ቀጠር ውስጥ በመሸጥ ትተዳደራለች ሌላም ትሁን ተገኝ በዚች ሀገር የስራ እድል በማግኘታቸው እና የአለም ዋንጫን በቅርበት ሲስተናገድ በመታዘባቸው ደስተኞች ናቸው ከፈረንጆቹ 1998 ዓ ም አንስቶ የተደረጉ የዓለም ዋንጫዎችን ይከታተል እንደነበር የገለጸልን ተገኝ በተለይ ዘንድሮ እሱም አስተዋጽኦ ባበረከተበት ሀገር የዓለም ዋንጫ ግጥሚያ ሲደረግ በማየቱ የዓለም ዋንጫውን ከምንም በላይ ልዩ ያደርገዋል መንገዱ ብቻ ሳይሆን ስቴዲየሙ በጣም ዘመናዊ ናቸው። በጣም ያምራሉ። ያው ስምንት ስቴዲየም ናቸው ያሉት። ሁለተኛ ደግሞ መንገድም አው ሰርተናል፣ ህንፃ ተሰርቷል፣ ቢች ተሰርቷል፣ በቃ ያ አይበቃም ተብሎ እንግዲህ በሚዲያ አይታችሁ ይሆናል ወደ አምስት እነዚህ ላክዥሪ የሆኑ መርከቦች መጥተዋል። መዋኛ ገንዳ ያለው ስድስት ሶስት ሬስቶራንት ነው ምናምን ያለው አንድ መርከብ ብቻ ወደ ስድስት ሺህ ሰራተኛ የሚይዝ ማለት ነው እና ህዝቡ ደስተኛ እንዲሆንና ጥሩ ዓለም ዋንጫ እንዲሆን አድርጎ በጣም ተጨንቃ ነው ያዘጋጀችው። ያው እንግዲህ ይህን ነው የማየው። ሌላ እያንዳንዱ ደጋፊ እንግዲህ ባነው ነው የተከለከሉ ነገሮች አለው። ለምሳሌ መጠጥ ስቴዲየም ላይ መጠጣታችን አደባባይ ላይ ዝም ብሎ ይሄ ፓርቲ ማድረግ ተሰብስቦ መጠጣት ምናም አይቻልም። ይሄ ተከልኩላን እውነት ነው። ይሄን ያለ በቀጠር የዓለም ዋንጫ ዝግጅት የተሳተፉ ሶስት ኢትዮጵያውያንን እንግዳው ያደረገው የዛሬው የወጣቶች የዓለም ዝግጅት የስካሁኑ ነበር። ልደት አበበ ነኝ። ጤና ይስጥልኝ።